በትግራይ በአማራና በአፋር ክልሎች ውስጥ የተቀያየሩት የግንባር መስመሮች ለመፈናቀል የዳረጋቸው በአስር ሺዎች የሚቆጠሩ ሰዎች የሚገኙበት ሁኔታ እጅግ የከፋ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው ሪፖርት አስታወቀ። መጠለያዎቹ የተጨናነቁ መሆናቸውን፣ ተፈናቃዮችም ለሌሎችም ከአየር ሁኔታና ከጤና ጋር ለተያያዙ ችግሮች ሊጋለጡ እንደሚችሉ አይሲአርሲ አክሎ አሳስቧል በዛሬው የ ሲ ሪፖርት መሰረት ተፈናቃዮቹ ይዘው የወጡት ንብረት የለም። በየትምህርት ቤቱና በየመጠለያው ተጨናንቀው ከሰፈሩት ሌላ ገላጣ ሜዳ ላይም የተሰጡት ቁጥር ጥቂት አይደለም። በደጋማዎቹ አካባቢዎች ደግሞ ለክረምቱ ዝናብና ለብርድ ተጋልጠዋል። ውሃ፣ ምግብ፣ ገንዘብ፣ ነዳጅና ሌላም የኃይል አቅርቦት አብዝቶ የተመናመነ በመሆኑ እንዲሁም ለራሱ በቂ ጥሬትና ክምችት በሌለው የአካባቢው ሰው ቸርነት ቀኖቻቸውን እየገፉ መሆናቸውን ኮሚቴው አመልክቷል። ተፈናቃዮቹ ያሉበት ሁኔታ እጅግ አሳዛኝና ከባድ መሆኑን የዓለም አቀፉ የቀይ መስቀል ኮሚቴ የኢትዮጵያ ልዑክ ኃላፊ ኒኮላስ ፎን አርክስ ተናግረዋል። ሰዎች ከየቤታቸው ድንገት ከተፈናቀሉ በኋላ የሚኖሩበትን ስቃይ ማየት ልብ ይሰብራል። ከሁሉም በላይ የሚያስጨንቀኝ ደግሞ እየበረታ የሚሄደውን የደህንነት ስጋትም የመሸከማቸው ነገር ነው። ሲቪሎች የጦርነት ጉዳቶች ተጋላጭ እንዳይሆኑ እንዲያደርግና የጤናና ሌሎች አገልግሎቶችን እንዲያገኙ እንዲያደርጉ ለሁሉም ወገኖች ጥሪ እናሰማለን። የመጀመሪያ ደረጃ እንኳን ጤና አገልግሎት በእጅጉ ማነስ ሌላው የስጋት ምንጭ መሆኑን የጠቆመው አይሲአርሲ በቅርቡ አማራና አፋር ክልሎች ውስጥ የተካሄዱትን ውጊያዎች ተከትሎ ባለፉት ጥቂት ሳምንታት ውስጥ ወዳሉ ኮሚቴው ወደሚደርሳቸው የጤና አገልግሎት ተቋማት የሚገቡት ቁስለኞች ቁጥር እያሻቀበ መሆኑንም ገልጿል የአይሲ የአርሲ የጤና አስተባባሪ አፓሎ ፓሎ ኪኖኪ ባራሳ ሁኔታውን እንዲህ ይገልጹታል። የጤና ተቋማቱ እየተጨናነቁ በመጡ መጠን የህክምና አቅርቦቶች አንድም በቂ ባለመሆናቸው ወይም ጨርሶ ባለመኖራቸው አጣዳፊ የቀዶ ህክምና ለሚያስፈልጋቸው ሰዎች አገልግሎት መስጠት የሚችል የሰው ኃይል በቂ ባለመሆኑ ሁኔታው በከፍተኛ ደረጃ እየተባባሰ መጥቷል። ከኢትዮጵያ ቀይ መስቀል ማህበር ጋር በቅርብ ትብብር እየሰራ በዓለም አቀፉ የቀይ መስቀል ኮሚቴ አጣዳፊ እርዳታ አቅርቦቶችን በማድረስ ለተፈናቃዮቹ መጠለያዎቻቸውን የጽዳትና የንጽህና አገልግሎቶች እንዲሻሻሉ በማድረግ ቁስለኞችና ሌሎችም በግጭቶች ጉዳት የደረሰባቸው ሰዎች አገልግሎት እንዲያገኙ ለማድረግ የጤና ተቋማትን በማገዝ በአማራና በአፋር ክልሎች ውስጥ እንቅስቃሴዎችን እያሰፉ መሆኑንም አስታውቋል። ትግራይ ውስጥም ተመሳሳይ መርሃ ግብሮችን ማከናወን እንደሚቀጥል አይሲአርሲ ጠቁሟል። ይህ የዛሬው የኮሚቴው ሪፖርት አክሎ ከያዝነው ነሐሴ መጀመሪያ አንስቶ ያከናወናቸውን ተግባራት ዘርዝሯል። በሶስቱ ክልሎች ውስጥ ከመቶ ሺ በላይ ለሆኑ ተረጂዎች አጣዳፊ የዕለት ተዕለት አቅርቦቶችን፣ ብርድ ልብሶችን፣ ፋኖሶችን፣ የማብሰያ ቁሳቁስን ጨምሮ ለመጠለያዎች የሚያስፈልጉ ግብዓቶችን ማድረሱን ጠቅሷል። ትግራይ ውስጥ ለ18 ሆስፒታሎች ለ14500 ታካሚዎች የጤና አገልግሎት ሠራተኞችና ቤተሰቦቻቸው የሚበቃ ዱቄት፣ ሽምብራና የምግብ ዘይት ማከፋፈሉን አይሲአርሲ አሳውቋል። አማራ ክልል ውስጥ ለ13 ሆስፒታሎችና መለስተኛ ሆስፒታሎች ሁለት ሺህ ቁስለኞችን ማከም የሚያስችል የግል መከላከያዎችን ተሽከርካሪ ወንበሮችን የሕክምና መገልገያዎችና ቁሳቁስ ማድረሱን፣ አፋር ውስጥ ለዱብቲ ጠቅላላ ሆስፒታል ድጋፍ መስጠቱን፣ የሕክምና ግብአቶችና የመጀመሪያ ሕክምና እርዳታ መስጫ ጥቅሎችን ለኢትዮጵያ ቀይ መስቀል ቅርንጫፍ መተካቱን፣ የግል መከላከያዎችና ቃሬዛዎችን መስጠቱንም አብራርቷል። ትግራይ ውስጥ ለስሁልና ለሽራሮ ሆስፒታሎች እንዲሁም ለ14 የጤና ተቋማትና ማዕከላት የመሰረተ ልማት ጥገና ማድረጉንም አይሲያርሲ ተናግሯል። ትግራይ ውስጥ የተጠፋፉ ሰዎችንና የቤተሰቦች አባላትን ለማገናኘት የስልክና የጽሁፍ መልእክቶች አገልግሎቶችን በመስጠት መርዳቱን ለአንድ ነጥብ ሰባት ሚሊዮን ሰው ደህንነቱ የተጠበቀ ውሃ እንዲደርስ ለማስቻል የውሃ ማከሚያ ኬሚካሎችን ማሰራጨቱንም አመልክቶ አማራና ትግራይ ክልሎች ውስጥ በተለያዩ አካባቢዎች የውሃ መሳቢያ ፓምፖችን መጠገኑንም አክሎ ገልጿል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ